Voice of America ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችሁ። የማክሰኞ መስከረም 22 2007 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዜር ነኝ። ቀዳሚው ዝግጅታችን በኢትዮጵያ ምጣኔ ሀብት ላይ ያተኩራል። ከበፊቱ ከ2005 ጋር ሲነጻጸር ቢያንስ ቢያንስ ወደ አራት ሚሊዮን የሚጠጋ ሕዝብ ከድህነት አርንቋ ወጧል የሚለው ሪፖርት አለ። ይሄ እንግዲህ ሰፋ ያለ መረጃን ላይ የተመሰረተ ጥናት ነው። ከመንግስት ውጭ ያሉ ሪፖርቶችን ማጣቀስ ግን አልተቻለም። በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ምሁር የሆኑት ዶክተር ታደለ ፈረደ የሰጡትን ትንተና ለምሽቱ ይዘናል። በኢትዮጵያ ትምህርት ቤቶች ከሚያዝያ ወር ጀምሮ በተካሄዱ የተማሪዎች የተቃውሞ ሰልፍ ከተካፈሉ ወጣቶች መካከል ሃምሳ ሁለቱ ከአንድ ዓመት ተኩል እስከ አምስት ዓመት ተኩል በሚደርስ እስራት እንደተጠቀጡ ጠበቆቻቸው ገልጸዋል። በሌላ ዜና በባህር ዳር እየተደራደሩ የሚገኙት የደቡብ ሱዳን መንግሥትና ተቃዋሚዎች በሽግግር መንግስት አመሰራረት ላይ ያላቸው ልዩነት አለመጥበቡ እየታየ ነው። ዝርዝሩን ይዘናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁን እንድታመሹ እንጋብዛለን። የዓለም ዜናዎቹን ቆንጭታ እየታሰማናለች። ጤና ይስጥልኝ፣ እንደምናመሻችሁ። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ትናንት በኒውዮርክ ከተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጋር ተገናኝተው ተወያይተዋል። ዋና ጸሐፊ ባንኪሙን የኤርትራ መንግስትና የድርጅቱ ትብብር እየጎለበተ መምጣቱን አድንቀው ተናግረዋል ሲል የመንግስታቱ ድርጅት ጽህፈት ቤት ቃል አቀባይ አስታውቋል። ኤርትራ ከመንግስታቱ ድርጅት የሰብአዊ መብት ኮሚሽነር ጋር የምታደርገውን ትብብርና በየጊዜው በሚካሄዱ ግምገማዎች ያላትን ተሳትፎ ያሞገሱት ባንኪሞን ወደፊትም የኤርትራ ምርመራ የኤርትራ ጉዳይ ምርመራ ኮሚሽንን ጨምሮ ከሌሎች የክትትል አካላት ጋር እንድትተባበር አሳስበዋል። ዋና ጸሐፊ ባንኪሙንና የኤርትራ ውጭ ጉዳይ ሚኒስትር በተጨማሪም የሀገሪቱ የኤርትራውያን ህገወጥ ሽግግር ጉዳይ ሁለቱንም በጥልቅ የሚያሳስባቸው ቸው መሆኑን ተነጋግረውበታል ተብሏል። በኤርትራ ላይ የተጣሉት እቀባዎች ጉዳይና የአፍሪካ ቀንድ ሀገሮች ግንኙነት መሻሻል አስፈላጊ መሆኑን ሌላው ሁለቱ የተወያዩበት ነጥብ እንደነበረ ተመልክቷል። ይህ በዚህ እንዳለ የተባበሩት መንግስታት የኤርትራ ሰብአዊ መብት ይዞታ ልዩ ራፖርተር ሺላ ኬታሩት የሀገሪቱ የከፋ የሰብአዊ መብት ይዞታ አሁንም እንደቀጠለ ነው ሲሉ አስታውቀዋል። ሚስ ኬታሩት ይህን የተናገሩት ከኤርትራውያን ስደተኞችና የስራ ፍልሰተኞች ከራሳቸው መረጃዎችን ለመሰብሰብ ባለፈው ሳምንት በጣሊያን ያደረጉትን የአምስት ቀናት ተልእኮ ሲያጠናቅቁ በሰጡት ቃል ነው። የመንግስታቱ ድርጅት የሰብአዊ መብት ምክር ቤት ባለፈው አርብ ባወጣው መግለጫ ደግሞ አውስትሬሊያዊው ማይክስ ስሚት እና ጋናዊው ቪክተር ዳንክዌይ ከልዩ ራፖርተሯ ጋር ሆነው በኤርትራ ይፈጸማሉ የሚባሉትን የሰብአዊ መብት ረገጣዎች በሙሉ እንዲመረምሩ መሾማቸውን አስታውቋል። ደቡብ ሱዳንን ከዩጋንዳ በሚያገናኘው አውራ ጎዳና ላይ አንድ የጭነት መኪናና የመንገደኞች ኦቶቡስ ተጋጭተው ከሰላሳ የሚበልጡ ሰዎች መሞታቸው ተዘግበዋል። በጽኑ የቆሰሉ መንገደኞች ስላሉም ቁጥሩ ሊጨምር እንደሚችል ነው ፖሊሶችና እማኞች ያስታወቁት አደጋው የደረሰው ትናንት ሰኞ ጠዋት ኒሲቱ የምትባል ከዋና ከተማዋ ከጁባ አስር ኪሎ ሜትር ርቀት ላይ ያለች ከተማ አውቶቡሱ አንድ ድልድይ ላይ እየበረረ ሲያልፍ ከፊት ለፊት ከሚመጣ የጭነት መኪና ጋር ተጋጭቶ መሆኑን ደቡብ ሱዳን ውስጥ የሚሰሩ ዩጋንዳውያን ማህበር መሪ አስታውቀዋል። ደቡብ ሱዳን ውስጥ በሺዎች የተቆጠሩ በንግድ ስራ ላይ የተሰማሩ ዩጋንዳውያን ያሉ ሲሆን የደቡብ ሱዳን ፕሬዚደንት ሳልቫ ኪር መንግስት በቀድሞ ምክትል ፕሬዚደንት ማሻር የሚመራውን አመጽ ለማስ ተመስቆም በያዙት ጥረት የዩጋንዳ ወታደሮች ገብተው እየረዱ መሆናቸውም ይታወቃል። በሌላ የደቡብ ሱዳን ነክ ዜና ዩናይትድ ስቴትስ ውጊያውን ለሚሸሹ ስደተኞች አጣዳፊ እርዳታ የሚውል ተጨማሪ 83 ሚሊዮን ዶላር ልትሰጥ መሆኗ ታውቋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ሰኞ ባወጣው መግለጫ በሀገሪቱ ያለው ግጭት የረሃብ አደጋ የደቀነ መሆኑን አስታውቆ በአሁኑ ወቅት ከሁለት ሚሊዮን የሚበልጡ ሰዎች ከባድ ለሆነ የምግብ እጥረት ተጋልጠዋል ብሏል። የኒጀር ባለስልጣናት ህጻናትን በህገወጥ መንገድ በሚያስተላልፍ ቡድን ውስጥ አሉበት ተብለው የተወነጀሉትን የፓርላማው አፈ ጉባኤ እንዲታሰሩ ማዘዣ አወጣ ተባለ። ሀማ አማዱ የተባሉት የምክር ቤቱ አፈ ጉባኤ በጉዳዩ እንዲጠየቁ ተይዘው ይቅረቡ ሲሉ ዳኛው አዘዋል። ከሀገሪቱ የተቃዋሚ ፓርቲዎች ዋና ዋና መሪዎች አንዱ የሆኑት የምክር ቤቱ አፈ ጉባኤ ይታሰሩ ተብሎ እወጃ እንደወጣባቸው ብድግ ብለው ወደ ፈረንሳይ ሸሽተው ሄደዋል ተብሏል። አድማጮች፣ ዜናው በዚሁ ያበቃል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። ወደ ቀዳሚው ዘገባችን ስናልፍ በመዥንግር ዞን በተከሰተው የእርስ በርስ ግጭት በመሳተፍ የተጠረጠሩ 15 የጋምቤላ ክልል የስራ ኃላፊዎች በቁጥጥር ስር መዋላቸው ተገልጿል። ስለ ስራ ኃላፊዎቹ ማንነት ግን የታወቀ ነገር የለም። እስክንድር ፍሬው ከአዲስ አበባ አጠር ያለውን ዜና አድርሶናል። የሪፖርተር ጋዜጣ በትናንትናው እትሙ እንዳስነበበው በቁጥጥር ስር የዋሉት አስራ አምስት የጋምቤላ ክልል የስራ ኃላፊዎች በስም አልተጠቀሱም። በቁጥጥር ስር የዋሉት ግን የመከላከያ ሰራዊት፣ የፌዴራል ፖሊስና የክልሉ መንግስት የጸጥታ ኃይል በቅንጅት ባደረጉት ምርመራ እንደሆነ ተመልክቷል። በብጥብጡ ዋነኛ ተሳትፎ ነበራቸው የተባሉ አስራ አምስት የስራ ኃላፊዎች እንደዚሁም ከነዚህ ኃላፊዎች ጋር ቁርኝት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸውን ነው ዘገባው የጠቀሰው። የፌዴራል ጉዳዮች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አበበ ወርቁን በመጥቀስም ከአስር በላይ የስራ ኃላፊዎች በቁጥጥር ስር መዋላቸውን አረጋግጠዋል ብሏል ዘገባው። ማንነታቸውንና የስራ ኃላፊነታቸውን በተመለከተ ግን መረጃው እንደሌላቸው አቶ አበበ መናገራቸውን ጠቁሟል። ግጭቱ ተቀሰቀሰ የሚባለው የክልሉ ነባር ነዋሪዎች ነን በሚሉት መዠንግሮችና ከሌላ አካባቢ መጡ ባሏቸው ደገኞች መካከል መሆኑን ጋዜጣው በዘገባው አስታውሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ወደ ምጣኔ ሀብት ዘገባው እናልፋለን። ባለፉት አስር ዓመታት ኢትዮጵያ ውስጥ ከአራት ሚሊዮን የማያንስ ሕዝብ ከድህነት አሮንቃ የወጣ ቢሆንም የእድገቱ መሰረት አስተማማኝነት አጠራጣሪ ነው ሲሉ አንድ የኢኮኖሚ ምሁር ገለጹ። በግብርናው ዘርፍ ተሰማርቶ የቆየው የሰው ኃይል ቢቀንስም ዝውውሩ በአጠቃላይ ኢኮኖሚው ላይ መሰረታዊ ለውጥ የሚያስገኝ መሆን እንዳለበትም ምሁሩ ጠቁመዋል። ዘጋቢያችን መለስካቸው አመሀ በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ምሁር ዶክተር ታደለ ፈረደን አነጋግሮ የላከው ዘገባ ቀጥሎ ይቀርባል። በመንግስታቱ ድርጅት የአፍሪካ ኢኮኖሚክ ኮሚሽን በኢትዮጵያ የኢኮኖሚ እድገትና ትራንስፎርሜሽን እቅድና በአካታች የአረንጓዴ ኢኮኖሚ ፖሊሲዎች መካከል ያለውን ልዩነትና አንድነት ሲያስጠና ቆይተዋል። ጥናቱን ሲመሩ የነበሩት በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ የትምህርት ክፍል ባልደረባ ዶክተር ታደለ ፈረደ የጥናቱን ውጤት ዛሬ በመንግስታቱ ድርጅት የስብሰባ ማዕከል አቅርበዋል። በሳቸው አገላለጽ በሀገሪቱ የኢኮኖሚ እድገትና ትራንስፎርሜሽን እቅድ ሊሟሉ የታለሙ ግቦች አመላካቾችና የአረንጓዴ ኢኮኖሚ ግብ አመላካቾች የተለያዩ ናቸው ወይም በእድገትና ትራንስፎርሜሽን አመላካቾች ውስጥ አልተካተቱም ብለዋል። ስለሆነም በሀገሪቱ የሚከናወነው የኢኮኖሚ ለውጥ ምን ያህል የካርቦን ልቀት ቀንሷል ለሚለው ጥያቄ መልስ ለመስጠት አስቸጋሪ ነው ይላሉ ዶክተር ታደለ። ይሄ የሚደረገው የኢኮኖሚ እንቅስቃሴ የሚደረገው የኢኮኖሚ ሪፎርም፣ መዋቅራዊ ለውጥ ምን ያህል የካርቦን ልቀትን ቀንሷል የሚለውን ማወቅ አይቻልም በዚህ ምክንያት ነው እንጂ ካርቦን ልቀትን ለመቀነስ የሚደረጉ እንቅስቃሴዎች አሉ፣ መንግስት የሚያደርጋቸው መጠነ ሰፊ ስራዎች አሉ። ግን እነዚያ ምን ያህል ቀንሶ የሚለውን ማወቅ አልተቻለም። አሁን አሁን ባለው ደረጃ ቢያንስ በሀገሪቱ የእድገት እና ትራንስፎርሜሽን እቅድ መሰረት ግን ከድህነት ወለል በታች ከነበረው ህዝብ መካከል በሚሊዮኖች የሚቆጠር ህዝብ እንደወጣ በመንግስት ከሚወጡ ዘገባዎች በመጥቀስ ያስረዳሉ። ከበፊቱ ከ2005ቱ ጋር ሲነጻጸር ቢያንስ ቢያንስ ወደ አራት ሚሊዮን የሚጠጋ ህዝብ ከድህነት አረንቋ ወጧል የሚለው ሪፖርት አለ። ይሄ እንግዲህ ሰፋ ያለ መረጃን ላይ የተመሰረተ ጥናት ነው። ሌላ የተለየ መልኩ ከመንግስት ውጭ ያሉ ሪፖርቶችን ማጣቀስ ግን አልተቻለ። ምክንያቱም ማወዳደርም አይቻለም፣ አንደኛ የሚጠቀሙት የመረጃ ስፋትና ጥልቀት ስለሚለያይ። በዚህ መልኩ ድህነት እንደቀነሰ ይታወቃል። ይህን ያህል ቁጥር ያለው ህዝብ ከድህነት ወለል በላይ መምጣቱ በሀገሪቱ ከሚታየው የመሰረተ ልማት አውታሮች ዝርጋታ፣ ጥቃቅንና አነስተኛ ተቋማት ከሚፈጥሩት የስራ እድል አኳያና ከሌሎችም የአገልግሎት እንቅስቃሴዎች አኳያ ማብራራት ይቻላል ይላሉ። በኢትዮጵያ ከ80 በመቶ በላይ የሰው ኃይል የገጠር ነዋሪዎች መሆናቸው ሲነገር የነበረው ዛሬ በስታቲስቲክስ ባለሥልጣን መረጃ መሰረት መለወጡን የሚጠቅሱት ዶክተር ታደለ የኢኮኖሚ አንደምታውንም ጭምር ይጠቁማሉ። በ2005 80 ነበር፣ አሁን 72 አካባቢ ሆናል። ይሄ ወደ የት ሄደ? ኢንዱስትሪው ግን አልተቀየረም። አሁን ሪፖርቱ እንደሚለው እንግዲህ ይሄ ከዚህ ከግብርና ወደ አገልግሎት ዘርፍ ነው የገባው። አገልግሎት ዘርፍ ደግሞ ብዙም የዚያን ያህል ምርታማነቱ ደካማ ነው። ግብርናውም ምርታማነቱ ደካማ ነው። በአሁን ባለው ደረጃ ምን እየሆነ ነው? ከአንድ ዝቅተኛ ወደሆነ ዘርፍ የኢኮኖሚ ዘርፍ የነበረው ሰው ኃይል ወደ ሌላ ዝቅተኛ ምርታማነቱ ወዳለው የኢኮኖሚ ዘርፍ እየሄደ ነው። በኢትዮጵያ ምጣኔ ሀብታዊ መዋቅር ላይ በተወሰነ ደረጃ ለውጥ እንዳለ የሚናገሩት እኚህ የኢኮኖሚ ሳይንስ ባለሙያ ዋናው ጥያቄ ትኩረቱ የት ላይ ይሁን የሚለው እንደሆነ ያስረዳሉ። ጥያቄው መሆን የነበረበት ይሄ ነገር ዘለቄታዊ ነው ወይ ነው። ምን ፈልገው ግን አንደኛው ብዙ የሰው ኃይል ወደ ኢንዱስትሪ እንዲሄድ ነው። ይህንን ኢንዱስትሪው እንዲያድግ መገፋፋት፣ አስፈላጊውን የማበረታቻ ዘዴዎች መጠቀም ላይ ማተኮር ነው። ስለዚህ በአገልግሎት ላይ የተመሰረተ እድገት ዘለቄታዊ የለውም፣ በተለይም ደግሞ በጅምላና በችርቻሩ ላይ ከዚህም ተነስተው በትምህርቱ መስክ በሚሰጠው የስልጠና አይነት የከተሞችን መሠረተ ልማቶች ዝርጋታ እና ከአረንጓዴ ኢኮኖሚ ፖሊሲዎች አኳያ እንዴት ያለ መንገድ መከተል እንዳለባቸው መንግስት ከወዲሁ በሰፊው ሊያስብባቸው የሚገባ ትልልቅ ጉዳዮች ናቸው ይላሉ። በመንግስታቱ ድርጅት የአፍሪካ ኢኮኖሚ ኮሚሽን ተመሳሳይ ጥናቶችን ኢትዮጵያን ጨምሮ በሌሎች አስር የአፍሪካ ሀገሮች ውስጥ እያካሄደ እንደሆነም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከምሽቱ አንድ ሰዓት ከአስራ ሁለት ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአስራ አራት ሰላሳ መካከለኛ ሞገድ የሚተላለፈው ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። በኢትዮጵያ ትምህርት ቤቶች ከሚያዝያ ወር ጀምሮ በተካሄዱ የተማሪዎች የተቃውሞ ሰልፍ ከተካፈሉ ወጣቶች መካከል ሐምሳ ሁለቱ ከአንድ ዓመት ተኩል እስከ አምስት ዓመት ተኩል በሚደርስ ስርዓት እንደ ተቀጡ ጠበቆቻቸው ገልጸዋል። በተለይ በአምቦ በአዳማና በሌሎችም ክልሎች አያሌ ተማሪዎች በመንግስት ተከሰው በጠበቆቻቸው አማካይነት ሙግት ላይ ይገኛሉ። ጉዳያቸው ፍርድ ቤት ቀርቦም ውሳኔ ለመጠበቅ በእስር ላይ ያሉ መኖራቸውን ጠበቆቹ ለቪኦኤ ገልጸዋል። እነዚሁ ወደ 250 የሚሆኑ ተማሪዎች በምን እንደተከሰሱ ከነሱ በተጨማሪ ሌሎች ሲቪሎች ስለመኖራቸው የፍርዱ ሂደትስ በየትኛው ፍርድ ችሎት እየተካሄደ እንደሆነ ከጠበቆቻቸው አንደኛውን አዲሱ አበባ አነጋግሯል። የህግ ባለሙያው አቶ ደጀኔ ጣፋ ይባላሉ። የኦሮሞ ፌዴራላዊ ኮንግረስ ምክትል ዋና ጸሐፊም ናቸው። የነገሩ መነሾ ከአዲስ አበባው ማስተር ፕላን ጋር የተያያዘ መሆኑን የገለጡት አቶ ደጀኔ በዚያን ወቅት በተካሄዱ ሰላማዊ ሰልፎች በርካታ ተማሪዎች መታሰራቸውን አስታውሰው በዚያ መነሾ ይላሉ ተማሪዎች የት የት አካባቢ እንደ ታሰሩ ሲያብራሩ። እሺ አቶ ልጅኔ ከዛ እንነሳ። በምዕራብ ሸዋ ዞን፣ ምስራቅ ሸዋ ዞን፣ በምዕራብ ደቡብ ሸዋ ዞን፣ ምዕራብ ወለጋ ዞን ግንቢ አካባቢ፣ ደምቢዶሎ አካባቢ፣ በምስራቅ ነቀምት አካባቢ ሬዳ አካባቢ የሚገኘ ዩኒቨርሲቲ ተማሪዎች እንደዚህ እንደዚህ አይነት ቦታ ላይ የተወሰኑ ሰዎች ወደ ሕግ ቀርበዋል። ወደ ተለያዩ ዞንና የወረዳ ፍርድ ቤቶች በከፍሎ ክስ ተመስሎ ተወጥቷቸዋል። በተለያዩ ደረጃ ባለ አካበቅ ማለት ነው። እርሶ የት አካባቢ የተከሰሱ ተማሪዎችን ጉዳይ ነው የሚከታተሉት? አቶ ለጀኔ ደቡብ ምዕራፍ ምዕራብ ለጋ እንደዚሁም ምስራቅ ሸዋ ላይ ያሉትን ኬዞችን አጠቃላይ ከሁለት መቶ ሀምሳ ተከሳሾች የያዘ ሰነድ ላይ ሶስት ሰዎች ጠበቃውን እንቀርበናል። በአምቦ አካባቢ በአምቦ አካባቢ ያሉ ደግሞ አራት ጠበቆች ትንሽ ልረዱ ሞክሯል። ይህን ኬስ ሁለት ቦታ ከፍዬ ልነግርህ ይችላለሁ። እሺ፣ አንደኛው በወረዳ ደረጃ የተከሰሱ እና ሁለተኛ ኦሮሚያ ጠቅላይ ፍርድ ቤት የከሰሱ ተከሳሾች አሉ ማለት ነው። በጠቅላላው ስንት ናቸው? የተከሰሱ ተማሪዎች በሁለት መቶ ሀምሳ ሰባ ይሆናሉ። በቡድን ስለሚከሰስ አንድ ሰው አይችልም። አንድ ቦታ ላይ ሁለት ሆንን እንቆማለን። እሺ፣ በሌላ አሁን የአምቦ የኦሮሚያ ጠቅላይ ፍርድ ቤት አምቦ ችሎት አምስት ወንድን የቆመ ጊዜ አለ። ወደ ስልሳ ሦስት ሰዎች አንድ ላይ ስለተከሰሰ ክሱ ደግሞ አምስት ቦታ ተከፍሎ ስለሚቀርብ የክስ ብዛትም አለ የሰው ብዛትም አለ። ስለዚህ አንድ ላይ ነው የምንገባው። የክሱ አይነት ግን በማስተር ፕላኑ ብቻ ነው ወይንስ ቀደም ሲል ጠቀስ ተቀስ አድርገዋል? ወረቀት በተናችሁ፣ ጸጥታ ወካችሁ፣ የመሳሰለም የተለያየ ክስ ነው መነሻው የሆነው አሁን በጠቅላላ ላይ የተከሰሱት ዋናው ምክንያት የኦነግን ዓላማ ከግብ ለማት ይህን አድርጓል በማለት በጸረ ሽብር ሕግ ነው የተከሰሱ። እኛ ደግሞ የዋቀፈና እምነትን ተገን በማድረግ ሽብር ፈጥራቸዋል የሚል በሁለት መደበኛ ወ ፒላር ስር የወደቀ ክስ ነው መሰረቱ። በኦሮሚያ ጠቅላይ ፍርድ ቤት ላይ ሰረቡ በመንግስት ወይም በአቃቤ ህግ የቀረበባቸው መረጃ ምንድን ነው? እነሱ ወደ ማስረጃ አላቀረብም። ለዚህ እኛ ቅድመ መቃወሚያ አቅርበናል። በህጉ መሰረት የመጀመሪያ ቅድመ መቃወሚያችን አንድ፣ ይሄ ጉዳይ በጸረ ሽብርነት ህግ አይታይም፣ በመደበኛ ህግ እንድታይ ብለን ተከራክረናል። ሁለተኛ ደግሞ የክሱ ወንጀል ድርጊቶቹ አስር ይሆናሉ መፈክር አሳይ የምል ሰባት ይሆናል። አስራ ሰባቱን ድርጊት ለስልሳ ሶስቱ ሰዎች ውዝ ምን አደረጉ፣ በምን አደረጉ፣ እንዴት አደረጉ፣ የት አደረጉ፣ መቼ አደረጉ፣ የተደረገ ወንጀልም ደግሞ ምን ውጤት አስገኘን፣ ምን ዝርዝር ሁኔታ ቀርቦ ሊከላከሉ በሚችሉ መንገድ አካባቢ ዘርዘር አድርጎ እንዲያቀርብ ብለን ቅድመ መቃወሚያ አቅርበን ነበር። ነሐሴ ሰላሳ ይህን ቅድመ መቃወሚያችን አቅርበን መስከረም አስራ አራት አቃቤ ሕግ አሻሽሎ እንዲያመጣ ተባለ። አቃቤ ሕግ አሁንም መስከረም መስራራት የአሁኑ ነው መሰረታዊ ለውሳ መጣ ይዞ መጣል። አሁንም ቅድመ መቃወማችን ይቀጥላል። እነሱ የእምነት ክደታቸውን እስካሁን አልሰጡም። በክስ ድፋ የሆነ ክስ ባለመቅረቡ አሁን ይሄ የጠቅላይ ፍርድ ቤት ነው። ሀምሳ ሁለት ደግሞ በወረዳ ፍርድ ቤት ነው የተከሰሰው። በወረዳ ፍርድ ቤት የታሰሩም አሉ። ገናም ደግሞ በሂደት ላይ ያለም አለ ማለት ነው። በጠቅላይ ፍርድ ቤት ላይ በፀረ ሽብሩ የታዩት አሉ። እንደዛም በወለመመራ ወለድሞ ሰማናት ሶስት ሰዎች በፀረ ሽብሩ ክስ ተከተል በኦሮሚያ ጠቅላይ ፍርድ ቤት የግንቢ ችሎት ማለት ነው። እነሱንም የመጀመሪያውን ቅድመ መቃወሚያ አቅርበን አካ ፍርድ ቤቱ የፀረ ሽብርነት ህጉን አልፎ ሌላውን ማስረጃ አሰሙ ብሎ አሁን በሀያ ስድስት ማለት መስከረም ሀያ ስድስት ሁለት ሺህ ሰባት ህቃ ህግ ማስረጃ ለማሰማት እንሄዳለን ማለት ነው። የተከሰሱት በሙሉ ተማሪዎች ናቸው ወይንስ በሌላ ስራ ላይ ያሉ ኢትዮጵያውያን ነው? ማህበረሰብ አለ፣ ተማሪ አለ፣ ነጋዴ አለ፣ ኢቪን ሚስትሮ አለ። እድሜያቸው አልሞላም ተብሎ ከአስራ አምስት ዓመት በታች ተብሎ ሶስት ልጆች አሉ። እና የተወጣጣ ነው ማለት ነው። በጠቅላላው በአሁን ሰዓት እስር ላይ ያሉ ስንት ይገኛሉ? ኦሮሚያ ጠቅላይ ፍርድ ቤት የተከሰሱ በአምቦ ችሎት ስልሳ ሶስት ግንቢ ችሎት ሰማና ሶስት ጠቅላላ ወደ መቶ አርባ ሰባቱ ገና ኬዛቸዋል ታየ አለ አሁን ደግሞ በአምቦ አርባ ዘጠኙ ፍርድ ያገኙ አሉ በአጠቃላይ መቶ ዘጠና የሚሆኑ እስር ቤት አሉ ማለት፣ ኬዛቸው ፍርድ ቤት ቀርቦ ማለት ነው። ፍርድ ቤት ጉዳያቸው አለ ግን እነሱ እስር ቤት ናቸው። አዎ ፍርድ ቤት ጉዳያቸው አለ። የአምቦቹ ወደ ይግባኝ ነው። ሌሎቹ ደግሞ ገና ማስረጃም ያልተሰማ መሰማት ያልተጀመረ በጠቅላይ ላይ ያለ። አቶ ደጀኔ እናንተ የቆማችሁላቸው ተማሪዎች በሙሉ የኦሮሞ ተማሪዎች ናቸው? በተማሪ ደረጃ የኦሮሞ ተማሪዎች ናቸው። በማህበረሰብ ደረጃ እንደዚሁ አንዳንድ ሊስትሮች አሉ። ዘጠና አምስት ፐርሰንቱ የኦሮሞ ልጆች ናቸው። በጣም አመሰግናለሁ አቶ ደጀኔ። የጣፋ ሁኔታውን ተከታትለን ምናልባት ተመልሰን ጠይቀዎት ይሆናል። እኔም ቪኦኤ ሚዲያም በጣም አመሰግናለሁ። ካለፈው ሳምንት ጀምሮ በባህር ዳር እየተደራደሩ የሚገኙት የደቡብ ሱዳን መንግስትና ተቃዋሚዎች በሽግግር መንግስት አመሰራረት ላይ ያላቸው ልዩነት አለመጥበቡ እየታየ ነው። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ያደረጉት የደቡብ ሱዳን ፕሬዚዳንት ሳልቫኪር ዓለም አቀፉ ማህበረሰብ በተቃዋሚዎች ላይ ጫና እንዲያደርግ ጠይቀዋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኳል። ፕሬዚዳንት ሳልቫኪር ማያርዲት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ያደረጉት ንግግር የባህር ዳሩ የሰላም ድርድር የገጠመውን ፈተና ያመላከተ ነው። እርሳቸው በጉባኤው ላይ እንዳመለከቱት ተቃዋሚዎቹ ለድርድሩ እንቅፋት መሆን ቀጥለዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ መሪዎች ያቀረቡትን የሽግግር መንግስት መመስረቻ ሰነድም አልተቀበሉም ብለዋል። የኢጋድ መሪዎች ባለፈው ወር መጨረሻ ያጸደቁት መነሻ ሰነድ ለሁለት ዓመታት ተኩል የሚቆየው የደቡብ ሱዳን የሽግግር መንግስት በሳልቫኪር በራሳቸው እንደሚመራ ይጠቅሳል። ተቃዋሚዎቹ የሚያቀርቡት ጠቅላይ ሚኒስትርም በዚህ ሰነድ መሰረት የፕሬዝዳንት ኪርን ድጋፍ ማግኘት ይኖርበታል። በሳልቫኪር የሚመራው የደቡብ ሱዳን መንግስት ይህንን ሰነድ የፈረመው በኢጋድ መሪዎች እንደቀረበ ነው። ተቃዋሚዎቹ ግን ለዚህ ሰነድ እውቅና አልሰጡም። ባህር ዳር የሚገኙት የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ ይህንኑ ነው የተናገሩት እኔን ለድርድሩ የሚመራኝ ሰነድ እንደ አውሮፓውያን ዘመን አቆጣጠር ግንቦት ዘጠኝ በሁለቱ መሪዎች ማለትም በሳልቫኪርና በሪክ ማቻር የተፈረመው እንደዚሁም በተለያዩ ኮሚቴዎች ድርድር የተደረገበት ነው። እኔን የሚመሩኝ ሰነዶች እነዚህ ናቸው። በኢጋድ መሪዎች የጸደቀው ሰነድ የኔ አይደለም። ፕሬዚዳንት ሳልቫኪር ግን ተቃዋሚዎቹ በኢጋድ የቀረበውን የሽግግር መንግስት መመስረቻ ሰነድ ይቀበሉ ዘንድ ዓለም አቀፉ ሕብረተሰብ ጫና እንዲያደርግ ጥሪ አቅርበዋል። ተቃዋሚዎቹ በበኩላቸው ፕሬዝዳንቱ የሀገር ጠቅላይ ሚኒስትሩ ደግሞ የመንግስት መሪ በሚሆኑበት ሌላ ሰነድ ላይ እየተደራደረ ነው ባይ ናቸው። ይህንን ሰነድም ከመንግስት በስተቀር የድርድሩ ተሳታፊዎች ሁሉ እንደተቀበሉት ታባን ደንጋይ አስረድተዋል። የደቡብ ሱዳን ወገኖችን እያደራደረ የሚገኘው ኢጋድ እስካሁን በእነዚህ ልዩነቶች ዙሪያ የሰጠው አስተያየት፣ ያወጣው መግለጫ የለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ የሚተላለፈው ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ወደ ተከታዩ ዘገባችን ስናልፍ ታላላቅ የዓለም አቀፍ የሆቴል ድርጅቶችና አልሚዎች በኢትዮጵያ በስራ እንዲሰማሩ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥሪ ያቀረቡ ዓለም አቀፍ ትስስርና ደረጃ ካላቸው ዋና ዋና የሆቴል ተቋማትና አልሚዎች አብዛኞቹ የተሳተፉበት የአፍሪካ የሆቴል ኢንቨስትመንት ፎረም ዛሬ በአዲስ አበባ ተከፍቷል። ጠቅላይ ሚኒስትሩም ከድርጅቶቹ ተወካዮች አንዳንዶቹን አነጋግረዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። እንደ አውሮፓውያን አቆጣጠር በ1895 ከተቋቋመው እቴጌ ጣይቱ ሆቴል እስከ ዘመኑ ሸራተን አዲስ የኢትዮጵያ የሆቴል ዘርፍ በተለያዩ የእድገት መሰላሎች ውስጥ አልፏል። ይህ ዘርፍ ግን እንዳለፉት ጥቂት ዓመታት በፍጥነት የተስፋፋበት ጊዜ የለም። የአዲስ አበባ የሆቴል ባለቤቶች የዘርፍ ማህበርን የጠቀሰው አዲስ ስታንዳርድ የተሰኘው ወርሃዊ መጽሔት በከተማዋ በወር አንድ ሆቴል ይከፈታል ይላል። ይህም ሆኖ ግን በከተማዋና ዙሪያዋ ከሚገኙት ሰማንያ ሆቴሎች ሶስቱ ብቻ ከዓለም አቀፍ ሆቴሎች ጋር የተሳሰሩ፣ ስድስቱ ብቻ ደግሞ ዓለም አቀፍ ደረጃ የተሰጣቸው መሆኑንም ይገልጻል። ዛሬ በሸራተን አዲስ በተጀመረው የአፍሪካ የሆቴል ኢንቨስትመንት ፎረም ላይ የተናገሩት የቱሪዝምና ባህል ሚኒስትር አሚን አብዱል ቃድርም ሆቴሎች በብዛት መገንባታቸውን እየተገነቡ መሆኑን አስታውሰዋል። ይህም ሆኖ ዘርፉ የላቀ ደረጃ ያለው ኢንቨስትመንት እንደሚጎድለው ተናግረዋል። ፎረሙን በንግግር የከፈቱት ጠቅላይ ሚኒስትር ኃይለማርያም ደሳለኝም ለእኛ እጅግ አስፈላጊ ላሏቸው ባለላቀ ደረጃ ሆቴሎች ቀጥተኛ ጥሪ አቅርበዋል። ኑና በኢትዮጵያ መዋላ የነዋያችሁን አፍስሱ። የሰው ዘር ምንጭ፣ የቡና መገኛ፣ የቅኝ አገዛዝን በመዋጋትና የዳበረ ፖለቲካዊ ታሪክ ባላት የጥንታዊት ስልጣኔ ባለቤት የአፍሪካ ፖለቲካዊና ዲፕሎማሲያዊ ማዕከልና የአፍሪካ ሕብረት መቀመጫ በሆነችው ኢትዮጵያ መዋለ ንዋያችሁን አፍስሱ። የጠቅላይ ሚኒስትር ኃይለ ማርያም ጥሪ በሸራተኑ የመሰብሰቢያ አዳራሽ ባደረጉት ንግግር ያበቃ አልነበረም። ዋና ዋና የሚባሉ ዓለም አቀፍ ደረጃና ትስስር ያላቸውን ሆቴሎች ባለቤቶችና ኃላፊዎች ተቀብለው አነጋግረዋል ጠቅላይ ሚኒስትሩ። የማንጋሊስ ሆቴል ግሩፕ ዋና ስራ አስፈጻሚ ኦሊቨር ጃኩዊን ከጠቅላይ ሚኒስትሩ ጋር ከተነጋገሩት መካከል ናቸው። በጠቅላይ ሚኒስትሩ የተደረገላቸው ገለጻ በኢትዮጵያ መዋለ ንዋያቸውን እንዲያፈሱ ይበልጥ እንዳነሳሳቸው ለቪኦኤ አስረድተዋል። ሪ ኢትዮጵያ ሚ ሆቴል ሩ ከገለጻው በኋላ በኢትዮጵያ በፍጥነት እንድንንቀሳቀስ መንፈሳችን ተነሳስቷል። እኔም እንደ ሆቴል ተቋማችን ዋና ስራ አስፈጻሚነቴ የእኛን ደረጃ የያዘ ሆቴል በፍጥነት በኢትዮጵያ እንድከፍት፣ በቅድሚያ በአዲስ አበባ አነሳስቶኛል። ይህ በሚቀጥለው ዓመት ይከናወናል። ቤንች ኢቬንትስ የተባለው ተቋም እንደዚህ አይነቱን ፎረም ሲያዘጋጅ ዘንድሮ ለአራተኛ ጊዜ ነው። የተሳታፊዎቹ ቁጥር በየአመቱ እያደገ መምጣቱን ያዘጋጁ ድርጅት ቃል አቀባይ ዴቪድ ታርሽ ለቪዮኤ ተናግረዋል። ከዋና ዋና ዓለም አቀፍ ሆቴሎችም በዚህ ፎረም ያልተገኘ የለም ባይ ናቸው። ኦል ኦፍ ደም ሁሉም ሁሉም ሁሉም ተገኝተዋል። ሊያስቸግረኝ የሚችለው እያንዳንዳቸውን በስም ማስታወስ ነው። ነገር ግን የምንገኘው በሸራተን ነው፣ ያው ስታርውድ ኩባንያ ማለት ነው። መሬትም አለ። ትልቅ የፈረንሳይ ተቋም ነው። ከልዩ ልዩ ድርጅቶቻቸው ጋር እዚህ መጥተዋል። በዓለም ትልቁ ነኝ የሚለው ወንደምም የተሰኘው ድርጅት እዚህ አለ። አንዳንዶች ላይስማሙ ቢችሉም ሌላው የዓለም ትልቁ ነኝ ሊል የሚችለው ኢንተርኮንቲኔንታልም መጥቷል። የረሳሁት ማን አለ? አዎ ሂልተን፣ ሂልተንም አለ እንዲሁም ፔንሰስኪም እዚህ መጥቷል። ከተጠቀሱት ዓለም አቀፍ ደረጃና ትስስር ያላቸው ሆቴሎች መካከል ሶስቱ ማሪዎት፣ ዊንደምና ኢንተርኮንቲኔንታል በአዲስ አበባ ሆቴል ለመክፈት መስማማታቸውን ቃል አቀባዩ ዴቪድ ታርሽ አመልክተዋል። በአዲስ አበባው ፎረም ወደ አምስት መቶ ተሳታፊዎች ተገኝተዋል። ከእነዚህ አንድ አምስተኛ የሚሆኑት የሆቴል አልሚዎች፣ ኢንቨስተሮች ወይም ባለቤቶች መሆናቸውም ተመልክተዋል። ፎረሙ በነገው እለት ይጠናቀቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮቻችን፣ የምሽቱ ስርጭታችን ወደ መጠናቀቁ ተቃርበዋል። ያለፏችሁ ዝግጅቶች ካሉ ታዲያ በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሃሪክ አንድ ቃል ነው፣ ቪኦኤ ኒውስ ዶት ኮም ስላሽ አማሃሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም እንገኛለን። ቪኦኤ አማሀሪክ ብላችሁ ተከተሉን። በፌስቡክ በተለይ የምናቀርባቸውን በተለያዩ ርዕሶች ላይ በየቀኑ ዘገባ የምናቀርብባቸውን ዜናዎች አስመልክቶ የእናንተን ውይይት የእናንተን አስተያየት እንፈልጋለን እና አስተያየቶቻችሁን በፌስቡክ ቪኦኤ አማሀሪክ ብላችሁ ላይክ በማድረግ ሀሳባችሁን አጋሩን። አሁን ሙዚቃን ጋብዛችሁ

Set set be, we አድማጮች የምሽቱ ስርጭታችን በዚሁ ተጠናቋል። አስታውሱ ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራልን ከኃይሉ ታምራት ጋር በመሆን የምሰናበታችሁ ሄኖክ ሰማግዜር ነኝ። መልካም ምሽት። በጣም ረክቻለሁ።